ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። የአሜሪካ ድምፅ ራዲዮ ጣቢያ በአጭር ሞገድ በ19 በ22ና በ25 ሜትር ባንድ እንዲሁም በናይል ሳት ከዋሽንግተን ዲሲ በሚያስተላልፈው ዕለታዊ ስርጭት የዛሬ ቅዳሜ ታኅሣሥ 22 2009 ዓ.ም ፕሮግራሙን ጀመረ። የማስተናግዳችሁ ሰሎሞን አባተ ነኝ። ብርሃን ኃይሉ ፕሮግራሙን ታቀናብራለች። እስከ ምሽቱ አራት ሰዓት ከኛ ጋር ቆዩ። አሁን የሰዓቱን ዋና ዋና የዓለም ዜና እናሰማችሁ። እንደምናመሻችሁ አድማጮቻችን፣ ዜናውን የማንብላችሁ አዳነች ፍሳዬ ነኝ። ኢራክ ውስጥ በመዲናይቱ መሀል ከተማ በሚገኝ ገበያ ላይ በፈነዱ ሁለት ቦምቦች ቢያንስ 25 ሰዎች እንደተገደሉ የሀገሪቱ ባለሥልጣኖች ገልጸዋል። አልሲናክ በተባለው መንደር በተፈጸመው ጥቃት ቢያንስ አምሳ ሰዎች እንደቆሰሉ፣ የሞቱት ሰዎች ብዛትም ሊጨምር እንደሚችል ባለሥልጣኖቹ ጠቁመዋል። አንደኛውን ቦምብ ያፈነዳው አጥፍቶ ጠፊ ሲሆን ሁለተኛው ፈንጂ ግን ተቀብሮ የነበረ ነው ሲሉ አንድ የአገር አስተዳደር ባለሥልጣን መናገራቸውን ሮይተርስ የዜና አገልግሎት ጠቅሷል። እስካሁን ባለው ጊዜ ለጥቃቱ ኃላፊነት የወሰደ የለም። የኢራቅ ወታደራዊ ኃይል ሞሱል ከተማን ከጽንፈኛ እስላማውያን ለማስመለስ ባለፈው ጥቅምት ወር ላይ ጥቃት ከጀመረበት ጊዜ አንስቶ መዲናይቱ ባግዳድ በተጠንቀቅ ሁኔታ ላይ ትገኛለች። አንድ ሶማሊያዊ የክብር ዘብ በፕሬዝዳንታዊው ግቢ ጠበንጃውን በስራ ባልደረባው ላይ በማዞር አንድ ከፍተኛ ባለሥልጣን ገድሏል ሲሉ እማኞችና ባለሥልጣኖች ተናግረዋል። በፕሬዝዳንታዊ ጽህፈት ቤት የኢንፎርሜሽን ዳይሬክተር ሻዶር ከጂ ግድያውን አረጋግጠዋል። የተገደሉት ባለሥልጣን አብዲ አብዱል ኮርጋብ እንደሚባሉ ታውቋል። በፕሬዝዳንታዊ ግቢ የሚገኘው የክብር ዘብ ኃይል ምክትል አዛዥ ነበሩ። የግድያው ምክንያት ምን እንደሆነ እስካሁን ባለው ጊዜ አልታወቀም። ስማቸው እንዲገለጽ ያልፈልጉ የፀጥታ ጉዳይ ባለስልጣን በተናገሩት መሰረት ግድያው የተፈጸመው ቪላ ሶማሊያ በተባለው የሀገሪቱ ፕሬዚደንት መኖሪያ ግቢ ውስጥ ነው። ገዳዩ ተይዞ እየተመረመረ እንደሆነም ባለስልጣኑ ገልጸዋል። የተባበሩት መንግስታት ድርጅት የጸጥታ ምክር ቤት ሶሪያ ውስጥ በሩሲያና በቱርክ ሽምግልና የተደረገውን የተኩስ ማቆም ስምምነት ለመደገፍ ድምጽ ለመስጠት ተዘጋጅቷል። የውሳኔው ረቂቅ ከሽግግር መንግስት አንስቶ የሰላም እቅድ እንዲወጣ ይደግፋል። በመላ ሶሪያ ፈጣንና የማይሰናከል የሰብአዊ ረድኤት ተደራሽነት እንዲኖርም ጥሪ ያደርጋል። በመጪው ወር የሶሪያ መንግስትና ተቃዋሚዎቹ በካዛክስታን መዲና አስታና ላይ ተገናኝቶ ለመነጋገር የተያዘው ቀጠሮ በተባበሩት መንግስታት ድርጅት ለሚደረገው በሶሪያ የሚመራ የፖለቲካ ፖለቲካ ሂደት በጣም ጠቃሚ እንደሚሆን የውሳኔው ረቂቅ አስገንዝቧል። የተኩስ ማቆሙ ስምነት ከሰመረ ከአምስት ዓመታት በፊት የተጀመረው ውጊያን በማቆም ጥረት ትልቅ ስኬት ይሆናል። የፕሬዝደንት ባሽር አልአሳድን መንግስት ለመገልመጥ በተካሄደው ተቃውሞ በተጀመረው ውጊያ ከ250 ሺህ በላይ የሚሆኑ ሰዎች አልቀዋል። ከ13 ሚሊዮን በላይ የሚሆኑ ሰዎች ደግሞ የአስቸኳይ ጊዜ ረድኤት ያስፈልጋቸዋል። የሶሪያ ውጊያ በአውሮፓም የስደተኞች ቀውስ መፍጠሩ አልቀረም። የዩናይትድ ስቴትሱ ፕሬዚደንት ባራክ ኦባማ ትልቅ ስኬት ያገኙበትን የጤና ጥበቃ ህግን ሪፑብሊካውያን እንሽራለን ማለታቸውን መሰረት በማድረግ ሊቀጥል ስለሚችልበት መንገድ ለመነጋገር በመጪው ረቡዕ ከዲሞክራት የምክር ቤት አባላት ጋር ይገናኛሉ። የህግ መምሪያውንና የህግ መወሰኛ ምክር ቤቶችን የሚቆጣጠሩት ሪፑብሊካውያን አቅም የሌላቸውን የህብረተሰቡ ክፍሎችን ለመጥቀም የተደነገገውን የጤና ህግ የሚተካ ነገር ሳይወጣ እንዳይሻር ሲሉ ፕሬዚደንት ኦባማና ዲሞክራት የምክር ቤት አባላት የመሻሩን ሂደት ሊያዘገይ የሚችል ስትራቴጂ ለማውጣት እየጣሩ ናቸው። ተመራጩ ፕሬዚደንት ዶናልድ ትራምፕ በምርጫ ዘመቻ ወቅት የኦባማን የጤና ጥበቃ ህግን እንደሚሰርዙ ሲናገሩ ቆይተዋል። ሪፑብሊካውያን የምክር ቤት አባላትም በያዝነው ዓመት የሚያወጡት የመጀመሪያው ህግ በሚሊዮኖች ለሚቆጠሩ አሜሪካውያን የጤና ጥበቃ ዋስትና የሰጠውን የጤና ጥበቃ ህግን ማፍረስ መጀመር እንደሆነ ሲያስታውቁ ቆይቷል። አድማጮች፣ የምሽቱ ዜናችን እዚህ ላይ ያበቃ። ደህና ይህ ከአሜሪካ ድምፅ ራዲዮ ጣቢያ በአጭር ሞገድ በ19 ሜትር ባንድ በ15630 በ15690 በ15700 እና በ15785 ኪሎ ኸርትዝ በ22 ሜትር ባንድ በ13615 በ13775 እና በ13860 ኪሎ ኸርትዝ በ25 ሜትር ባንድ በ11720 በ11835 በ1240 በ12110 እና በ12140 ኪሎ ኸርዝ እንዲሁም በናይልሳት ቪኦኤ 24 ላይ ከዋሽንግተን ዲሲ የሚተላልፍላችሁ የቅዳሜ ታኅሳስ 22 2009 ዓ ም ምሽት ፕሮግራም ነው። የአውሮፓውያኑ ዓመት 2016 ለአፍሪካ ምጣኔ ሀብት እድገት በጣም አዳጋች እንደሚሆን ተተንብዮ ነበር። ዓመቱም ዛሬ ተጠናቀቀ። ግምቱ ግን ይዟል። በኢኮኖሚያቸው ጠንካሮች የሚባሉት ናይጄሪያና ደቡብ አፍሪካ ወደ ግሽበት ሊያሽቆለቁሉ፣ ትኩሳቱ የፈጃቸው ሌሎች አገሮች ደግሞ የዓለም ገበያ ዋጋን ለመቀነስ ተገደዋል። የምጣኔ ሀብት ጠበብት በ2017 ዓ ምት ነገ በምን ጀምረው አንዳንዶቹ ሀገሮች ሊያገግሙ እንደሚችሉ በርካታ ሌሎች ደግሞ ወደፊት ሊከሰት ከሚችል ቀውስ ለመዳን ኢኮኖሚያቸውን ማስፋት እንዳለባቸው ይመክራሉ። አኒታ ፓውል ከጆሃንስበርግ ያደረሰችው ዘገባ አለ ሰሎሞን ክፍል ያቀርበዋል። የአህጉሪቱ የምጣኔ ሀብት እድገት በሦስት አበይት ምክንያቶች ነው ድክመት ያሳየው በገበያ ዋጋ መውደቅ ባልተጠበቀና አውዳሚ የአየር ጸባይ ማለትም በድርቅና ጎርፍ እንዲሁም በቻይና አዝጋሚ የኢኮኖሚ እድገት ሳቢያ። ቻይና እንደሚታወቀው በአፍሪካ ዋናዋ መዋዕለ ንዋይ መዳቢና የንግድ ሸሪክ ናት። ናይጄሪያዊው የኢኮኖሚ ባለሙያ ኖንሶ ኦቢኪሊ የናይጄሪያንና ከሰሐራ በታች ያሉ የአፍሪካ ሀገሮችን ምጣኔ ሀብት ያጠናሉ። ስለዚህም ዘንድሮ ሁለቱ ዋነኞች የሸቀጥ ላኪዎች በከባድ ችግር ውስጥ ማለፋቸውን እናያለን። ይልቅስ ሸቀጣሸቀጥ ወደ ውጭ የማይልኩቱ የአፍሪካ ሀገሮች በተሻለ ሁኔታ ላይ ቆይተዋል። 2016 ለአፍሪካውያኑ ግዙፎቹ ሸቀጣሸቀጥ ላኪዎች የነዳጅ ዘይት ዋጋ ከ2008 ዓ.ም ወዲህ ባልታየ መልኩ ቀውስ ውስጥ በመግባቱ ከባድ ችግር ገጥሟቸዋል። በተፈጥሮ ሀብት እጅግ የታወቁት ናይጄሪያ፣ አንጎላና ሞዛምቢክ በዚሁ ሳቢያ ኢኮኖሚያቸው ነጥፏል። በናይጄሪያም ላለፉት 11 ዓመታት ያልታየ ከፍተኛ ግሽበት ደርሷል። በአፍሪካ ዘንድሮ ኢኮኖሚው ብቻ ሳይሆን ፖለቲካውም ከስሯል። በተለይ በደቡብ አፍሪካ ከፕሬዚደንቱ ጄኮብ ዙማ ቅሌት ጋር በተያያዘ ሀገሪት ውስጥ ውጥረት ሰፍኗል። በሕዝብ አስተያየት መለኪያ ዙማ የነበራቸው ድጋፍ በመውረዱም ኢኮኖሚው ቀንሷል። በጋናም የኢኮኖሚው ማሽቆልቆል ለፕሬዝደንቱ ጆን ድራማኒ ማሃማ በምርጫው መሸነፍ ምክንያት ሆኗል። በመዳብ ማዕድን ሀብታሟ በዛምቢያ የገበያ ዋጋው መቀነስ በዚያ የተካሄደውን ምርጫም መራር አድርጎታል። የታመመውን ኢኮኖሚ አድናለሁ በሚል መፈክር የተወዳደሩት የተቃዋሚው መሪ ባይሳካላቸውም ለፕሬዝደንትነት የተካሄደውን ውድድር አክብዶት ታይቷል። ሌሎች አስገራሚ ክስተቶችም ታይተዋል። በ2016 የአውሮፓውያኑ ዓመት ለምሳሌ በሞዛምቢክ ፓርላማው መንግሥት ለሕዝቡ ያላሳወቀው 1.4 ቢሊዮን ዶላር የዓለም ባንክ እዳ እንዳለባት ደርሶበታል። በዚያ ሳቢያ የሀገሪቱ የኢኮኖሚ እድገት በግማሽ ቀንሷል። የባዕዳን መዋለንዋይ ምደባም 17 በመቶ እንዲወርድ ማድረጉ ታውቋል። ይህ በእንዲህ እንዳለ እንደ ኢትዮጵያና ሩዋንዳ ያሉ የነዳጅ ዘይት ምርት ወደ ውጭ ለገበያ የማይልኩ በተፈጥሮ ሀብት ድሆች አድርገን የምንመለከታቸው ሀገሮች ከፍተኛውን የኢኮኖሚ እድገት ጠብቀው እናገኛቸዋለን። በኢትዮጵያ የዓለም ባንክ እንደሚለው ምንም እንኳ ለአስርተ ዓመታት ታይቶ ያልታወቀ ድርቅ ቢመታትም በግብርናው ኢኮኖሚ ስምንት በመቶ እድገት ታይቷል። ተከታዩ ዝግጅት ወደ ተባበሩት መንግስታት ድርጅት ወደ ኒውዮርክ ይወስደናል። የተባበሩት መንግስታት ድርጅት ዋና ጸሐፊ ሆነው ላለፉት ሁለት ዘመናት ያገለገሉት ባንኪሞን ሥራቸውን ዛሬ ፈጸሙ። ከነገ ጥር 23 2009 ዓ ም ጀምሮ ጃንዋሪ 1 2017 ዓ ም ማለት ነው። የድርጅቱ መሪ አንቶኒዮ ጉቴሬስ ናቸው። በመንግሥታቱ ድርጅት ላይ የጀመርነው ትንታኔ ይቀጥላል። የኦሃዮ ዩኒቨርሲቲውን የፖለቲካ ሳይንስ ፕሮፌሰር ዶክተር ብሩክ ኃይሉን ለትንታኔ ጋብዣለሁ። ውይይታችን ዛሬም ይቀጥላል። ስለ ድርጅቱና ስለ ጉቴሬስ እንነጋገራለን። ለመሆኑ ድርጅቱ አሉበት የሚባሉ ችግሮቹን ያውቃቸዋል? ትናንት ከፕሮፌሰር ብሩክ ጋር የቆምንበት ጥያቄ ነበር። ዶክተር ብሩክ የተባበሩት መንግስታት ድርጅት በሙስና የተዋጠ ድርጅት ነው። አሰራሩ ደካማና የተበላሸ ነው። የሚጠበቅበትን አስተዋጽኦ አያበረክትም። በመዋቅሩ ምክንያት ከጥቅሙ ወጪው የሚበላው ገንዘብ ይበልጣል፣ የሚበላው ጊዜና ጉልበት ይበልጣል፣ የሚያባክነው እውቀት ይበልጣል እየተባለም ነው የሚወቀሰውና ይህንንስ የተባበሩት መንግስታት ድርጅት ይገነዘባል ብለው ያስባሉ? አዎ አዎ፣ ይገነዘበዋል። ችግ- ችግራቸውንም ያውቃሉ ነው የምለው። ዶክተሩም ችግሩን እያወቀ ራሱን አክም ሆኖ ነው እንጂ ነገሩ፣ ችግራቸው ማወቅ ያውቃሉ። እንግዲህ ምንድን ነው አመራርም ወሳኝ ነው። ይሄ ግዙፍ ድርጅት ብዙ ቻለንጆች አሉት፣ ብዙ ገንዘብ በቢሊዮንቢሊዮን የሚቆጠር ገንዘብን የሚያንቀሳቀሱት ወጫቸውን በተመለከተ አንተ እንደጠቆምከው አወሳሰን ላይ ግን ችግር አለ። ለምሳሌ እንደልበልህ የተወሰኑት መሪዎች አሁን ለምሳሌ አንቶኒ ጉተሬዝን አንስተሀል፣ ሁሉ መነሻችን የሆነው እሳቸው የሚታወቁበት አንዱ ምንድን ነው፣ አስር አመት ሁለት ጊዜ ተመርጠዋል የተባበሩት መንግስታት ስደተ ዩንኤችሲር ስደተኞች ድርጅት ዋና ዳይሬክተር ሆነው ሲሰሩ በምንድን ነው የታወቁት እሳቸው። ማዕከላዊው ቢሮ ጂኒቫ ነው መቀመጫው ጂኒቫ ስዊትዘርላንድ ያሉትን ስታፎች ዋና መስሪያ ቤት የሚሰሩት በመቶ መቶ የሚቆጠሩትን ሂዱ ስሩ ስራው ያለው ጂኒቫ ሳይሆን በመላው ዓለም በየኮንቲነንቱ ነው ብለው ማባረር እንኳን ማለት አልፈልግም፣ ትክክል አይደለም ማሰማራትን በ አዎ፣ ገፍቶ ያሰማሩ ሰው ናቸው። አሁንም ትልቅ እንድምታና ተስፋ የተጣለውም እንደ አንቶኒ ጉቴሬዝ የሆነ ጠንከር ያለ አመራር በተግባርም ያሳየ የፖርቱጋልንም ኢኮኖሚ በእግሩ ያቆመ፣ ፖርቱጋልም የአውሮፓ ሕብረት አባል እንድትሆን ያደረጉ ጠቅላይ ሚኒስትር በነበረው ጊዜ ነው ፖርቱጋል አባል የሆነችው። እንዲህ እንዲህ በተግባራቸው እንትን ማት ናቆትን ያተረፉ እና ሃንስ ኦን ይባላል። ሸሚዛቸውን ጠቅልለው በደምብ ስራ ውስጥ የሚገቡ ሰው ስለሆነ እንደዚህ አይነት ሰው ሲመረጥ የተባበሩት መንግሥታት ውጤት ያመጣል፣ ለውጡንም ይታያል። ለምሳሌ ባንኪሙን ጋር ሲያወዳድሩ ለመታማት ሳይሆን ለስለስ ያሉ ነው። እንግዲህ የእስያ ባህላቸው ካልቸራቸው አነጋገርም ይሆናል ከሞላ ጎደል ያንም ያንጸባርቁት። ግን እሳቸው እንደ ኮንሲሊያቶሪ እንደ አንተምተው አንተምተው እንደ አስታራቂ በጣም አዎ፣ በጣም ዝቅ ባለ ቢሃይንድ ደሲን የመስራት ሁኔታ ነው የሚታይባቸው፣ ከጀርባ ሆነ መስራት። ቢሮክራሲና አሁን ያልከውን ግን ብዙ አስር አመት ሆናቸው ሁለቴ፣ ለመውቀስ ሳይሆን ብዙ አልገፉበትም ነው የሚባለው። የዘመድ ስራ ያልከው ትክክል ነው። ብዙ ይወራል። መቼም ከውስጥ መስራት ሌላ ነገር ነው። ከውጭ ሆነን ከሚጻፉት ሪፖርቶችና ከምንድን ነው። እርግጥ በዩናይቴድ ኔሽን ለተወሰነ ዓመታት የትውልድ ሀገሬን ወክ እየሰርች ያለው ዩኔስኮ ፓሪስ፣ እዛም አንዱ አጀንዳ የነበረው ሁልጊዜ ኤግዚክቲቭ ቦርድ ሲቀርብ ውይይት ላይ ምንድን ነው ይህን ኮራፕሽን እና አንድ ሁለተኛ፣ ደግሞ ከስራው ጋር የማይመጣጠን የሰው ኃይል ብዛት ብዙ መኖሩ የኮንትራክት ስራ አሰጣጡ፣ የሳብ ኮንትራክት ስራ አሰጣጡ ዘመድ ጋርና ከክልል ከከኝ በሚል አሰራር ላይ የተመሰረተ መሆኑ በሚል ይወቀሳልና የተባበሩት መንግስታትም ከዚህ ችግር የሚለየው ምንም ነገር የለም። ግን ችግሩ እንዳለ ነው። ችግሩን በተወሰነ ጊዜ የሚያቃልሉ ሰዎች ይመጡበት ጊዜ አለ። እንደገና የሚያገረሽበት ጊዜ አለ። እንደገና ደግሞ ጠንካራ ሰው ሲመጣ የሚስተካክልበት ጊዜ አለ። ግን አንድ ነገር ግን የማይታበል ምንድን ነው፣ ስራው ብዙ ነው፣ ስራው ግሎባል ነው። ለዛ ስራ ተመጣጣኝ ሰው ግን መመደብ አለበት። ያ ተመጣጣኝ ሰው ደግሞ በሺ የሚቆጠር እንጂ በጥቂት መቶዎች ሰዎች የሚሸፈን አይደለም። እና ይሄ ግዙፍ ድርጅት በግዙፍነቱ ይቀጥላል። ምናልባት ይሄ ስቡን ፋቱን፣ ይሄ ሪደንደንት የሆኑ ተደራራቢ የሆኑ ስራ የሚሰሩት አካላትን ስባቸውን ወይም ቁጥራቸውን ለመቀለስ ሙከራ ይደረግ ይሆናል። አሁን በሚቀጥሉት አመታት ነገር ግን ስራው ግን ግሎባላይዜሽን ፕሮሰሱ አለማዊነቱ እየጨመረ ሂደቱ በጨመረ ቁጥር ስራውም እየበረታ ነው የሚሄደው። የስራውም አይነት እየጨመረ ነው የሚሄደው። ከአየር ሁኔታ እስከ ሰላም ማስከበር፣ ከምግብ ሁኔታ እስከ ኢኮኖሚክ ሁኔታ፣ ሶሻል ሁኔታ፣ ትምህርት፣ ባህል፣ ሁሉን አቀፍ አለም አቀፋዊ ስራ ስለሆነ የሰው ሀይል እንኳን በጣም ድራስቲካሊ የሚቀንስ አይመስለኝም። አስፈላጊነቱም እንደተጠበቀ ይሆናል የሚል አስተያየት ነው መስጠት። ያው ዋናው በተሳካ ሁኔታና ትርጉም ባለው ሁኔታ ውጤት ማስመዝገብ መቻሉ ነው። ድርጅቱ ለምን ሰው በዛ አነሰ፣ ለምን ገንዘብ በዛ አነሰ ሳይሆን የሚጠበቀው ውጤት ይገኛል ወይ ነው። ከተባበሩ መንግስታት ድርጅት እስቲ እስቲ አንድ ነጥብ ደግሞ ላንሳና እስካሁን ድረስ ከዘለቁት የድርጅቱ መሪዎች እርስዎ ማንን ይበልጥ ያደንቃሉ እና ለምን? ቁልፍ ጥያቄ ነው። አሁን አንቶኒዮ ዘጠነኛው ዋና ጸሐፊ ነው የሚሆኑት። ባንኪሙን ስምንተኛው ናቸው። ከስምንቱ ሰዎች በጣም የሚደነቁት ዳግ ሀመርሾልድ ናቸው። የስዊድን ዜጋ የነበሩት በነገራችን ላይ ሁለተኛ የተባበሩት መንግስታት ዋና ጸሐፊ የነበሩት ዳግ ሀመርሾልድ ናቸው። እሳቸው ማማሟታቸው በኮንጎ ሰላም ፒስ ኪፒንግ ሚሽን ላይ አፍሪካ ጉዳይ ወዲህና ወዲህ ሲሯሯጡ፣ አመራር ሲሰጡ በሩፕናል አደጋ በደረሰው ግጭት ነው ህይወታቸው አንታይምሊ ተርማቸውንም ሳይጨርሱን ያረፉት በአደጋ ነው የሞቱት። ዳግሀመርሾልድ ዳግሀመርሾልድን በአንደኛ ትን አደንቃለሁ። የመጀመሪያው የኖርዌይ ሰው ናቸው ትግብ ሊይ የሚባሉ እሳቸውም የሚደነቁ ናቸው። ሌላው ብዙ ጊዜ እንደተደበቀ ወርቅ የሚቆጠሩ የበርማ ተወላጅ አሁን ማይንማር ነው የሚባለው ኡታንት ናቸው። ኡታንት ሶስተኛው ዋና ጸሐፊ ነበሩ ሁለት ተርማ ከዛም በላይ አገልግለዋል። ዳግሀመር ሲሞቱ የእሳቸውን ተርም ጨርሰው እንደገና ደግሞ ሁለት ተመርጠው አገልግለዋል። እሳቸው ፌመስ ናቸው፣ የሚደነቁ ናቸው። ያቪየር ፔሬዝ ደ ኩያ የመጀመሪያው ከላቲን አሜሪካ የመጡ ዋና ጸሐፊ ነበሩ። እሳቸውም ከላቲን አሜሪካ የመጀመሪያው ሰው ናቸው፣ የሚደነቁ ናቸው። ኩርት ቫልደሃይምም አሉ፣ ከኦስትሪያ የኦስትሪያው ተወላጅ ናቸው። ሌላው እንግዲህ ወደ አፍሪካ ስንመጣ ሁለት ሰው አለን አንዱ ቡትሮስ ቡትሮስ ጋሊ ናቸው ቅርብ ጊዜ የሞቱት እሳቸው አንድ ተርም ብቻ ነው ያገለገሉት የሰሜን አፍሪካና መካከለኛው ምስራቅን ወክለው ነው ከዛ ኮፊ አናን ናቸው እሳቸው ሁለት ተርም አገልግለዋል የጋና ዜጋ ናቸው ከዛ ባንኪሙን የቀጠሉት እና በአድናቆት ደረጃ ምንድን ነው ዳግ ሀመር ሾልድን በአንደኛ ደረጃ አስቀምጣቸዋል የተባበሩት መንግስታት ድርጅት ዋና ጸሐፊ ምንድን ነው ትርጉሙ? ምንድን ነው ፋይዳው? ምንድን ነው ዓለም የሚያገኘው ከተባበሩት መንግስታት ድርጅት ዋና ጸሐፊ ማንነት ጠነከረ፣ ላላ? ይሄ በጣም ሰፊ ጥያቄና መሰረታዊ ጥያቄ ነው። የተባበሩት መንግስታት ዋና ጸሐፊ ስራው በምን እንዲያው በምሳሌ ባቀርብ እንዲያው ትንሽ ገላጭ ይሆናል ብዬ ስለምገምት ነው። ትልቅ ኦርኬስትራ አለ፣ መቶ ዘጠና ሶስት አባላት ያሉት ትልቅ ሙዚቃ ኦርኬስትራ አለ። መቶ ዘጠና ሶስት ማለት እንግዲህ የተባበሩት መንግስታት መቶ ዘጠና ሶስት አባል ሀገራት ነው ያሉት እና ይህንን መቶ ዘጠና ሶስት አባላት ያለውን ሙዚቃ፣ የተለያየ ሙዚቃ መሳሪያዎች ከትልቁ እስከ ትንሹ የሚጫወቱትን አባላት የሚያስተባብር የሚመራ፣ የኦርኬስትራው መሪ አድርጌ ነው ቢገልጽ ሊማቀርብ ፈልገው ያን ሁሉ ቀናዊ ዴይ ቱ ደይ ይባላል፣ ከቀን ቀን የሚሰራውን ስራ እንደገና ከእያንዳንዱ ሀገር ጋር ያለውን ኮንታክት ግንኙነት፣ እንደገና ደግሞ የተባበሩት መንግስታት ብዙ ስፔሻላይዝድ ኤጀንሲዎች አሉት። እንደገና ዋና ጽህፈት ቤት ውስጥ ኒውዮርክ ሲቲ፣ እዛም ያሉትን በሺ የሚቆጠሩ ሰራተኞች በየዲፓርትመንቱ፣ በየስራ ክፍሉ የተመደቡትን የሚያስተባብሩ የኦርኬስትራው መሪ ናቸው በሚል ባጭሩ ላቀርብ እፈልጋለሁ። ፕሮፌሰር ብሩክን አመሰግናለሁ። ንግግራችን በሌላ ዝግጅት ይቀጥላል። ወደ ተከታዩ ርዕሰ ጉዳይ ልምጣ። ዛሬ የተጠናቀቀው የአውሮፓውያኑ ዓመት ለዓለማችን ብዙ የሐዘን ወሬዎች የተወሩበትም ነበር። ከዩናይትድ ስቴትስ ጋር ለረጅም ጊዜ ተፋጠው ከቆዩ መሪ አንስቶ በዕድሜ የገፉ ህዋ ላይ በመቆየት እስከሚታወቁ ጠፈርተኛ፣ እንዲሁም በስፖርቱ ዓለም ገናና የነበሩ ሰዎች ናታለች። የቪኦኤው አራሽ አረባሳጅ ባጠናቀረው ዘገባ በ2016 ዓመተ ምሕረት የተለዩትን የእነዚህንና የሌሎችም በርካታ ሰዎች ሕይወት መለስ ብሎ ይቃኛል። ዓለም እንዴት እንደሚያስታውሳቸውም ይተርካል። ሰሎሞን ክፍለ ይዞታል። በፖፕ የሙዚቃ ስልት ስመጥሩ ዴቪድ ቦዊ በካንሰር ህመም ሲሰቃይ ቆይቶ ባለፈው ዓመት ጥር ወር ላይ ያረፈው በ69 ዓመቱ ነው። ለዓለም ባበረከተው ሙዚቃው ምንጊዜም ሲታወስ ይቆያል። ካናዳዊው ጠፈርተኛ ክሪስ ሆድፊልድ ቦዊ ስፔስ ኦዲቲ በሚል ያቀረበውን ዜማ በመጫወት ያስታውሰዋል። መንኮራኩሯ ካዓለም አቀፉ የጠፈር ምርምር ጣቢያ ወደ ምድር የመልስ ጉዞ ስትጀምር ነበር ቦዊ ያን ዜማ ያቀነባበረው። በዩናይትድ ስቴትስ ጠቅላይ ፍርድ ቤት ዳኛ አንቶኒን ስካሊያም ያረፉት በ2016 የካቲት ወር ላይ ነበር። ስካሊያ እንደ አውሮፓውያን ዘመን አቆጣጠር በ1986 ዓ ም ላይ ነበር በያኔው ፕሬዚደንት ሮናልድ ሬጋን የተሾሙት። ሕገ መንግሥቱ በተቀረጸበት ጊዜ አተረጓጎሙ መጽናት እንዳለበት አጥብቀው ይከራከሩ የነበሩ ዳኛ ናቸው። በዚያኑ የካቲት ወር ቡትሮስ ቡትሮስ ጋሊ ተከተሉ። ግብፃዊው ቡትሮስ ቡትሮስ ጋሊ ስድስተኛው የተባበሩት መንግሥታት ድርጅት ዋና ጸሐፊና የመጀመሪያው አፍሪካዊና አረብ የሆኑ የዓለሙ ድርጅት ከፍተኛ ባለሥልጣን ነበሩ። በቀጣዩ መጋቢት ወር 2016 በአውሮፓውያኑ አቆጣጠር የቀድሞው የዩናይትድ ስቴትስ ፕሬዚደንት ሮናልድ ሬጋን ባለቤት ናንሲ ሬጋን በ94 ዓመታቸው አረፉ። ናንሲ ሬጋን እንደ ባለቤታቸው ሁሉ ሮናልድ ሬጋን የፊልም ተዋናይ የነበሩ ሲሆን እምቢኝ ለአደንዛዥ እጽ የሚል የጸረ ሱረት ዘመቻ በመምራት ይታወቃሉ። በሚያዚያ በዓለማችን ስሙ በከፍተኛ ደረጃ የገዘፈው የፖፕ ሙዚቃ አቀንቃኝ ፕሪንስ በ57 ዓመት ዕድሜው ያረፈው ከመጠን በላይ ወስዷል በተባለው ድራግ ወይም ሱስ አስመጪ እጽ ምክንያት ነው። ብዙዎች በምድራችን ተወዳዳሪ የሌለው ሙዚቀኛ ሲሉ የጠሩትን ፕሪንስ ያስታወሱት ሥራዎቹን መለስ ብለው በማስታወስ ነው። በሰኔ ወር በመተንፈስ ችግርና በፓርኪንሰንስ ሕመም ለብዙ ዓመታት ሲሰቃይ የቆየው በዓለም ዝነኛው ቡጢኛ ሙሐመድ አሊ ተከተለ። አሊ የሲቪል መብቶች ታጋይ የነበረ ሲሆን ስሙን ከካሽስ ክሌይ ወደ ሙሐመድ አሊ የቀየረው የእስልምናን እምነት ከተቀበለ በኋላ ነው። ሙሐመድ አሊ በቪየትናሙ ጦርነት አልሳተፍም በማለቱ የዩናይትድ ስቴትስ መንግሥት በእስር ቀጥቶታል። 2016 ከመገባደዱ በፊት ባለው የአውሮፓውያኑ የመጨረሻ ወር ዲሴምበር ማለት በያዝነው ታሕሳስ ደግሞ ሌላ በዓለማችን በከፍተኛ ደረጃ የታወቀ አትሌት አጥተናል። ኢትዮጵያዊው የኦሎምፒክ ጀግና ምሩፅ ይፍጠር የሞተውም ከመተንፈስ ችግር ጋር በተያያዘ ሕመም በሰባ ሁለት ዓመቱ መሆኑ ታውቋል። በብዙዎች እምነት በመካከለኛ ርቀት ሩጫ ውድድሮች ምሩፅ ይፍጠርን የሚወዳደር አትሌት አልታየም። በሞስኮ ኦሊምፒክ በአምስትና ዐሥር ሺህ በሁለቱም ርቀቶች በአንደኝነት አጠናቆ ሁለት የወርቅ ሜዳሊያዎችን ያገኘና ማርሽ ቀያሪው የሚል መጠሪያ የተሰጠው አትሌት እንደነበር ይታወሳል። የጀርመን ናዚዎች በአይሁዶች ላይ ከፈጸሙት ፍጅት ሆሎኮስት በመባል የሚታወቃል። ከዚያ እልቂት የተረፉትና የኖቤል ተሸላሚው ሎሬት ኤሊ ዊዝል በ87 ዓመት ዕድሜያቸው ያረፉት ደግሞ ባለፈው ነሐሴ ነበር። ፕሮፌሰር ኤሊ ዊዝል ከ60 በላይ መጻሕፍት የደረሱና እዚህ በዋሽንግተን ዲሲ የታነጸውን የሆሎኮስት ሰለባዎች መታሰቢያ ቤተ መዘክር በማቋቋም መሪ ሚና የተጫወቱ ናቸው። የቀድሞው የእስራኤል ፕሬዝደንት ሺሞን ፔሬዝ በዚያኑ ነሐሴ ወር በልብ መታወቅ ችግር አረፉ። ፔሬዝ፣ ይስሐቅ ራቢንና የፍልስጤሙ መሪ ያስር አረፋት እንደ አውሮፓውያን ዘመን አቆጣጠር በ1994 በኦስሎ ለተደረሰው የአረብ እስራኤል የሰላም ስምምነት ላበረከቱት አስተዋጽኦ በጋራ የኖቤል ሽልማት ማግኘታቸው ይታወሳል። ኮሚኒስቱ የኪዩባ መሪ ፊዴል ካስትሮም ባለፈው ጥቅምት መጨረሻ አረፉ። በሚያጨሷቸው ምርጥ ሲጋሮችና በወታደራዊ ልብሶቻቸው የሚለዩት ካስትሮ ላመኑበት ዓላማቸው በጽናት በመቆም ይወደሳሉ። በሰብአዊ መብቶች አያያዛቸውና የሀገሪቱን ኢኮኖሚ ማንሳት አልቻሉም በመባል ደግሞ ይተቻሉ። ምድራችንን በመዞር የመጀመሪያው አሜሪካዊ ጠፈርተኛ ጆን ግሌን በ95 ዓመታቸው ያረፉት ደግሞ በያዝነው ታሕሳስ ወር ነው። ለ ሀያ ዓመታት ያህል በዩናይትድ ስቴትስ የሕግ መወሰኛው ምክር ቤት ያገለገሉ ሴናተር ጆን ግሌን ኦሃዮን ክፍለ ግዛት ይወክላሉ። በ77 ዓመት ዕድሜያቸው ወደ ጠፈር በመምጠቅ የመጀመሪያው ሰው ተብለዋል። ባለፈው እሁድ የአውሮፓውያኑ የገና በዓል በተከበረበት ዕለት በ1980ዎቹ ሙዚቃዎች ተወዳጁ ጆርጅ ማይክል በ53 ዓመቱ አርፏል። ዋም በመባል የሚታወቀውን ተወዳጅ ስልት በጋራ በመጫወት ዝናን አትርፏል። ማይክል ለዝና ሳይሆን በሚስጥር በካንሰር ሕመም ለሚሰቃዩና ከኤችአይ ቪ ኤድስ ቫይረስ ጋር ለሚኖሩ ሕፃናት በብዙ ሚሊዮኖች ዶላር ይረዳ እንደነበር ታውቋል። በጥቂቱ ያነሳናቸውን እነዚህንና ሌሎች በዓለም ዙሪያ ያጣናቸውን ሁሉ ነፍስ ይማር። አትሊት ምሩ ጭፍጠርን በተመለከተ የራዲዮ መጽሔት ከነገ በስቲ አሁድ ዝግጅቱ በስፋት ይመለስበታል እንድታደምጡ ከወዲሁ እንጋብዛለን። ዝግጅቶቻችንን ከዌብሳይታችን አምሃሪክ ዶት ቪኦኤ ኒውስ ዶት ኮም ወይም በእጅ ስልኮቻችሁ ቪኦኤ ዶት ሆርን ዶት ኤምኦቢአይ ላይ ማዳመጥ ትችላላችሁ። በፌስቡክ እና በትዊተር አት ቪኦኤ አምሃሪክ ብላችሁ ተከተሉን፣ ተነጋገሩ። ከዚህ በሳምንት 7 ቀን ከምሽቱ 3 ሰዓት እስከ 4 ሰዓት በ19 በ22ና በ25 ሜትር ባንድ አጭር ሞገድ እንዲሁም በናይል ሰዓት ቪኦኤ 24 ላይ ከምናቀርብላችሁ መደበኛ ዝግጅታችን በተጨማሪ ከሰኞ እስከ አርብ በየዕለቱ ከምሽቱ 1 ሰዓት ተኩል እስከ ምሽቱ 2 ሰዓት በ6080 ና በ15580 ኪሎሄርዝ በ19ና በ49 ሜትር ባንድ አጭር ሞገድና በናይል ሳት የምናስተላልፍላችሁን ጋቢና በሚል ርዕስ የሚቀርብላችሁን ስርጭት እንድታዳምጡ እንጋብዛለን። ከምሽቱ አንድ ሰዓት እስከ ምሽቱ አንድ ሰዓት ተኩል በ1431 ኪሎሄርዝ መካከለኛ ሞገድ ላይም ታገኙናላችሁ። የሙዚቃ ቃና ተከታዩ ዝግጅት ነው። ጽዮን ግርማ ትረከባለች። እንደምናመሻችሁ እንደምሰነበታችሁ፣ የሙዚቃ ቃና አድማጮች ነገ የአውሮፓውያን አዲስ አመት ነው። ጃንዋሪ አንድ ጥር አንድ በኢትዮጵያ አቆጣጠር ደግሞ ታህሳስ 23። የበዓል ሰሞን ነው፣ የገና መዳረሻ። አዲስ አመት ሁሌም አዲስ ነው፣ አዲስ ነገር የሚታቀድበት ነገ የሚከበረው አዲስ አመትን የምታከብሩ የሙዚቃ ቃና አድማጮች ሁሉ እንኳን ለ2017 በሰላም አደረሳችሁ። የማታከብሩ ደግሞ ለዛሬ ከሚያከብሩት ጋር ሆናችሁ በሙዚቃ ቃና ምርጫዎች አብራችሁን ዘና በሉ። የሙዚቃ ቃና ዘወትር ቅዳሜ በዚህን ሰዓት ከአሜሪካ ድምጽ ሬዲዮ ጣቢያ የአማርኛ ቋንቋ ዝግጅት ክፍል ተቀናብሮ ምርጥ ምርጥ የሆኑ የካንትሪ፣ የሶል፣ የብሉዝ፣ የሬጌ፣ የሂፕሆፕ ና ሌሎችም የዜማ ስልቶችን የያዙ ሙዚቃዎች ተከሽኑ ወደ እናንተ ወደ አድማጮች ጆሮ የሚደርስበት ፕሮግራም ነው። የዛሬ ታህሳስ ሀያ ሁለት ሁለት ሺ ዘጠኝ ዓ.ም ለሙዚቃ ቃና መሰናዶ ዘፈኖችን መራርጬ ጽዮን ግርማ አብሬያችሁ አመሻለሁ። አብራችሁን ቆዩ። እንኳን ለ2017 በሰላም አደረሳችሁ። ዓመቱ የሰላምና የጤና ይሁንላችሁ። ጄምስን ሀፒን ነበር ያደመጣችሁት። የማዶና ሆሊዴ ይቀጥላል። ከማዶና በኋላ ደግሞ ሬኪ ማርቲን ላቪዳ ሎካ እያለ ይመጣል። እንኳን አደረሳችሁ። ማራዶና ሆሊዴይ እና የሪኪ ማርቲን ላቪዳ ሎካን ነበር ያደመጣችሁት። ኮልደጋንግ ሴሌብሬሽን ይሉናል break. We're gonna have a good time tonight. Let's celebrate. It's all have a good time tonight. Let's celebrate. It's all right. ሞት ቃሉ በአል በአል የሚሸቱ ዘፈኖችን እያደመጥን ነው የምንገኘው ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ የሙዚቃ ቃና ዝግጅት ክፍል ቼክ ጉድ ታይምስ ቆየት ያለ ዜማ ነው። አሜሪካውያን የ የአርኤንድቢ ባንዶች በሶስተኛ አልበማቸው ላይ በ1979 ዓ ም ያወጡት ዜማ ነው ጉድ ታይምስ። ፋይርወርክስ የማሪያ ኬሪ ዘፈን ነው። አዲስ ዓመትን የተመለከተ ቀጣዩ ምርጫዬ ነው። in the do you ever feel like a plastic bag drifting through the wind wanting to start again do you ever feel this so paper thin like a house of cards blow from cave and in For you, cause there's a spark in you. You just gotta ignite the light and live. የተከበራችሁና የተወደዳችሁ የሙዚቃ ቃና አድማጮች የሙዚቃ ቃና የእናንተ ፕሮግራም ነው። ሆን አት ቪኦኤ አምሃሪክ ላይ አስተያየቶቻችሁን አድርሱን። የፌስቡክ ገጻችን አት ቪኦኤ አምሃሪክን ጎብኙት። ስትከታተሉት ያመሻችሁት ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ሬዲዮ የሙዚቃ ቃና ዝግጅት ክፍል ሲተላለፍላችሁ የነበረውን የ2017 አዲስ ዓመት ዋዜማ የሙዚቃ ቃና ዝግጅት ነው። ሞቅ ያሉ የበዓል በዓል የሚሸቱ ዜማዎችን ነበር ያስደመጥ ናችሁ። ልሰናበታችሁ የተመደበልኝ ሰዓት አብቅቷል። ጽዮን ግርማ ነበርኩ አብሬያችሁ ያመሸውት ሲሊንዲዮን አናዘር ር ሃዝጎን ስትል ገባ ዜመችው ዜማ ልሰናበታችሁ። ሲሊንዶን አብራችሁ ትቆያለች። በእኔ በኩል ደህና ደሩ፣ መልካም በዓል i አሁን ደግሞ የዜና ማጠቃለያ ይነበባል። አንድ ሶማሊያዊ የክብር ዘብ በፕሬዝዳንታዊ ግቢ ጠመንጃውን በስራ ባልደረባው ላይ በማዞር አንድ ከፍተኛ ባለሥልጣን ገድሏል፣ አንድ ሌላ ሰውን ደግሞ አቁስሏል ሲሉ እማኞችና ባለሥልጣኖች ተናግረዋል። በፕሬዝዳንታዊ ጽህፈት ቤት የኢንፎርሜሽን ዳይሬክተር ሻዱር ሻጊ ስለ ግድያው አረጋግጠዋል። መጀመሪያ ላይ ተይዟል ተብሎ የነበረው ተጠርጣሪ አምልጦ እየተፈለገ መሆኑ ተገልጿል። ቻይና አይቮሪን ወይም የዝሆን ጥርስን አጥርታ ለምርትነት ማቅረቡን ተግባር እንዲሁም ንግዱን በመጪው ዓመት ማብቂያ ላይ እንደምታቆም ገልጻለች። ለአካባቢ ጥራት ጥበቃ የሚማጎቱት ወገኖች እቅዱ ህገ ወጥ አይቮሪ ንግድን ለማቆም በሚደረገው ጥረት ትልቅ ለውጥ ያመጣል በማለት አሞግሰውታል። በአይቮሪ ገበያ ምክንያት የአፍሪቃ የዱር ዝሆኖች ቁጥር እየተመናመነ ሄዷል። ቻይና ከዓለም ትልቁ የአይበር ገበያ ያላት ሀገር ስትሆን እስከ መጪው ዓመት ማብቂያ ባለው ጊዜ ውስጥ የዝሆን ጥርስ ንግዱን የምታቆም መሆኗን ያስታወቀችው ትላንት አርብ ነው። የተከበራችሁ አድማጮች ለምሽቱ ያሰናዳናቸው ዝግጅቶች እነዚህ ነበሩ። ነገ በመጽሔት እንገናኝ። ለዛሬ በመላ ባልደረቦቻችን ስም እሰናበታችኋለሁ። የፕሮግራሙ መሪ ብርሃን ኃይሉ ነች። ሶሎሞን አባተ ነኝ። ሰላም፣ በደህና ደሩ።